ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሚለው ሴቱ ላይ በተደበደበ ፊቱ ላይ ልቡን ረጫው እንደገደበ ነው የሚናገረው። ከዚህ ባሻገር ግን በስርዓት ምንድን ነው ያለው? እዚሁ በጥይት ይገልኛል እንጂ ወደ ዛ እስር ቤት አልሄድም። ኞች በድብደባ ህይወታቸው ማለፉን በዛሬ ዕለት ለዋለው በልደታ ምድብ ሶስተኛ የወንጀል ችሎት አስረዱ። የሰማችሁትም ችሎቱን ሲከታተል የዋለው ህትመቷ የተቋረጠው የነገረ ኢትዮጵያ ጋዜጣ አዘጋጅ ጌታቸው ሽፈራው ነው። ዝርዝሩን በለቱ አቢረስ እናቀርባለን። በኬንያ በነገው ዕለት ዳግም ፕሬዝዳንታዊ ምርጫ በታቀደ መሰረት ይካሄዳል ሲል የምርጫ ኮሚሽኑ ካስታወቀና የጠቅላይ ፍርድ ቤቱም ምርጫውን ለማራዘም የቀረበበትን ጥያቄ ለመስማት እንደማይችል ከገለጸ በኋላ ደጋፊዎቻቸው ድምፅ ለመስጠት እንዳይወጡ ተቃዋሚዎች ጥሪ እያስተላለፉ መሆናቸው ተዘገበ። ሌሎች በርከት ያሉ ዘገባዎችም ይዘናል ሳምንታዊ ቅንብሮች ዲሞክራሲ በተግባር ኢትዮጵያውያን በአሜሪካና ሴቶችና ቤተሰብ እንዲሁም ሌሎች ዝግጅቶችን ይዘን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ጥቅምት 15 2010 ዓ ም አስተናጋጆች አሉላ ከበደና አዳነች ፍስሀየንን ከአቀነባባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን በቅድሚያ ግን የዕለቱ ዜና የአውሮፓ ህብረት 124 ሚሊዮን ዶላር የሚሆን የሰብአዊና የልማት እርዳታ ለሱዳን እንደሚሰጥ አስታውቋል። ገንዘቡ ለአስቸኳይ የምግብ እርዳታ፣ ለውሃ አቅርቦት፣ ለንጽህናና ለጤና ጥበቃ እንዲሁም ለትምህርት እንደሚውል የአውሮፓ ህብረት ባለፈው ሰኞ ገልጿል። ከአካባቢያቸው የተፈናቀሉትንና የሚያስተናግዷቸው ማህበረሰቦችንም ለመርዳት ይውላል ብሏል። የአውሮፓ ህብረት የሰብአዊ እርዳታና የቀውስ አያያዝ ኮሚሽነር ክሪስቶፈር ስላንዲስ ደቡብ ዳርፉርን በጎበኙበት ወቅት ከመኖሪያቸው የተፈናቀሉትንና ከጎረቤት ደቡብ ሱዳን የተሰደዱትን መርዳት እንደሚያስፈልግ አስገንዝበዋል። የተባበሩት መንግስታት ድርጅት እንደሚለው ሱዳን ውስጥ አራት ነጥብ ስምንት ሚሊዮን የሚሆኑ ሰዎች ሰብአዊ ረድኤት ያስፈልጋቸዋል አብዛኞች ያሉትም ዳርፉር መሆኑን ገልጿል። የኬንያው ፕሬዝዳንታዊው የማጣሪያ ምርጫ በታቀደው መሰረት እንደሚካሄድ ተገለጠ። የአገሪቱ ከፍተኛ ፍርድ ቤት የማጣሪያ ምርጫውን ጊዜ ስለማስተላለፍ ጉዳይ ለመስማት ባለመቻሉ ነው በቀጠሮ መሰረት እንዲጸና የተደረገው ተብሏል። የሚመለከታቸው ባለስልጣናትና የጸጥታ አገልግሎቶች ለዚህ ኮሚሽን በሰጡት ማረጋገጫ መሰረት ምርጫው በታቀደለት የጊዜ ሰሌዳ ነገ ይካሄዳል ሲሉ የነፃው የምርጫና የድንበር ጉዳይ ኮሚሽን ኃላፊ ዋፉላ ቸቡካቲ አስታወቁ። በማጣሪያው ምርጫ አልሳተፍም ያሉት የተቃዋሚው መሪዎች ራይላ ኦዲንጋ ግን በምርጫው ላለመሳተፍ የተቃውሞ ንቅናቄ እንዲደረግ ነው ጥሪ ያቀረቡት ደጋፊዎቻቸው ወንድሞቻችንና እህቶቻቸውን በጥርጣሬ መንፈስ እንዲመለከቱ አሳስበዋል። ይላል ዋናው ዳኛ ዴቪድ ማራጋ በገለጹ መሰረት ደግሞ የምርጫውን ጊዜ ስለ ማስተላለፍ ጉዳይ ድምጽ መስጠት ያለባቸው ሰባት የፍርድ ቤቱ ዳኞች ሆነው ሳለ የተገኙት ሁለቱ ብቻ በመሆናቸው ነው ድምጽ ለመስጠት ያልተቻለው ብለዋል። ዛሬ ማለዳ ከሞቃዲሾ ወጣ ብሎ በሚገኝ ቦታ ላይ በተፈጸመ የደፈጣ ጥቃት ሁለት ሶማሊ ሲቪሎች የአፍሪካ ህብረት ተልእኮ ወታደርና አራት የአልሸባብ አማጽያን ተገድለዋል። እማኞችና ባለሥልጣኖች እንደገለጹት የአፍሪካ ህብረት ወታደራዊ ተሽከርካሪን ኢላማ በማድረግ ከርቀት የተቀሰቀሰ ፈንጂ በፈነዳበት ወቅት ተኩስ ተከፈተ። ሶማሊያ ያለው የአፍሪካ ህብረት ተልእኮ ቃል አቀባይ ሌትናንት ኮሎኔል ዊልሰን ሮኖ፣ አንድ ኡጋንዳዊ ወታደር ሲገደል፣ አንድ ወታደር ደግሞ በከባድ እንደቆሰለ ገልጸዋል። የአሚሶም ወታደሮች ከአልሸባብ አማጽያን ጋር ተኩስ ተለዋውጠው አራቱንም አማጽያን ገድለዋል ሲሉ አክለዋል። በሌላ የሞቃዲሾ ዜና እዚያው ሞቃዲሾ ውስጥ እንደ አውሮፓውያን ዘመን አቆጣጠር ባለፈው ጥቅምት አራት ቀን በደረሰው የቦምብ ጥቃት ሶስት መቶ ሀምሳ ስምንት ሰዎች ተገድለው በመቶዎች የሚቆጠሩ ደግሞ በቆሰሉበት ወቅት ከዚህ ቀደም ታይቶ በማይታወቅ መልኩ በመቶዎች የሚቆጠሩ ሰዎች ደም ለመለገስ ወደ ሆስፒታሎች እንደጎረፉ ተገልጠዋል። ግጭት በማይለያት ሶማሊያ ባለፈው የመርፌ ፍርሃትና ደም ማነስ ወይም የደም ስርጭት ማነስ ሊከተል ይችላል በሚል መሰረተ ቢስ እምነት ሳቢያ አብዛኞቹ ሰዎች ደም ከመስጠት ይቆጠቡ ነበር። በዚህም ምክንያት በአገሪቱ ከሁለት አስርት ዓመታት በላይ ለዘለቀው ደም ጊዜ የደም ባንክ አልነበረም። ሆስፒታሎችም ደም ለሚያስፈልጋቸው ህሙማን ደም መስጠት ለመስጠት ይቸገሩ ነበር። ይሁንና እንዲህ አይነቱን አመለካከት ለውጥ ወይም ለመለወጥ የወጣት ሐኪሞች ቡድን ያደረገው ከባድ ጥረት ውጤት እንዳስገኘ በቅርቡ በተፈጸመው አስከፊ ጥቃት በተግባር ታየ ተብሏል። በቅርቡ በሕክምና ትምህርት ከተመረቁ ሐኪሞች መካከል አንዱ ኡመር ሀቢብ ጥቃቱ ከተደረሰ በኋላ ቡድኑ ከዚህ ቀደም ደም ለመለገስ የተመዘገቡትን በማፈላለግ ለተቀረው ሕዝብም በማህበራዊ መገናኛ ዘዴዎች በማድረጉ ደም ለመለገስ ወደ ስፍራው እንዲመጡ ማስቻሉን ጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኒው ዴልሂ ውስጥ ከህንድ ጠቅላይ ሚኒስትር ናራንዴራ ሞዲ እና ከሌሎች ባለሥልጣኖች ጋር ተገናኝተው በተነጋገሩበት ወቅት ዩናይትድ ስቴትስ ከህንድ ጋር የሚኖራትን ስትራቴጂያዊ ግንኙነት ለማሰረጽ ያላትን ቁርጠኛነት ገልጻለች። የህንድ የውጭ ጉዳይ ሚኒስትር ሱሽማ ስዋራጅ እና ቴለርሰን የተነጋገሩባቸው አበይት ነጥቦች አሸባሪነትን መታገልና ህንድ የአፍጋኒስታንን እድገት በመርዳት ተግባር ያላትን ሚና የሚመለከቱ ናቸው። ቴለርሰን ህንድ የገቡት ካቡልንና ኢስላማባድን ከጎበኙ በኋላ ነው። ኢስላማባድ አሸባሪዎችን ለማስወገድ በምታደርገው ጥረት በህንድና በፓኪስታን መካከል ስላለው ውጥረትም ተነጋግረዋል። የፓኪስታን መንግስት መረጋጋትና የጸጥታ ደህንነት ጉዳይ የሚያሳስበናል። እነኚህ አሸባሪ ድርጅቶች ከጠናከሩና ከተበራከቱ፣ በፓኪስታን ድንበሮች ከተስፋፉ በሀገሪቱ መረጋጋት ላይ አደጋ ይጥላሉ። የፓኪስታን መንግስትም መናጋት ለማንም አይጠቅምም። ቲለርሰን ትላንት ፓኪስታንን በጎበኝበት ወቅት የሀገሪቱ መሪዎች በአማጽያንና በአሸባሪዎች ላይ የሚያካሄዱን ትግል እንዲያጠናክሩ ጥሪ አቅርበዋል። በመጨረሻም የዩናይት ስቴትስ ባለሥልጣናት ሚያንማር ውስጥ በሮሂንጃ ሙስሊሞች ላይ የሚደርሰውን ጥቃት የሚመለከተው ግምገማችንን ሳናጠናቅቅ የብሔረሰብ ማጽዳት ብለን ልንገልጸው አንችልም አሉ። ዘጋቢያችን ማይክል ብራውን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅ ይታየ ይዛ ቀርባለች። ትናንት ማክሰኞ በዩናይትድ ስቴትስ ምክር ቤት በሚያንማሩ ግጭት ላይ በተካሄደ የምስክር ሰሚ ሸንጎ በርካታ ሴኔተሮች የዘር ማጽዳት እያሉ ሲገልጹት ተሰምቷል። የውጭ ጉዳይ ሚኒስቴር እና የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ተወካዮች ግን መስሪያ ቤቶቻችን አሁን ያን ማድረግ አይችሉም ነው ያሉት። ሴኔተር ቤን ካርድን እንዲህ ሲሉ ተናግረዋል። We need to see the international community come together and say, No, we will not. Yihonello, Bejuguliasco, Tani Gabal, Alamak of Muhaveresev and Laihono, Yitagbar and Dikatil for someone fed them, Yinta Gvari for some mutinum, Betta Yakin at Nizalan, Bastia Quamsavar and set island and Dillon Fellagalan, Beselet Tanhevratsa Woost and Dehane at Bahari in Difesam and another Galen, Malatalebin, <laughs> the Gmum Yetfesamello, Yzermat Fatnobining. የትረምፕ አስተዳደር ዩናይትድ ስቴትስ የሚያንማሩን ሁኔታ የዘር ማጽዳት ብላ ልትገልጽ ትችል እንደሆነ ለመወሰን ጥናት ላይ መሆኑን ሴኔተር ካርድንም አምነዋል። አሶሽየትድ ፕሬስ በዘገበው መሰረት አስተዳደሩ በዚህ ሳምንት ውስጥ ይወስን ይሆናል። የመወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሴኔተር ባብ ኮርከር የሚያንማሯን መሪ አንሳን ሱቺንና አስተዳደራቸውን ስለ ሮሂንጃዎች አያያዛቸው አጥብቀው ነቅፈዋል። Her failure to acknowledge the seemingly systematic campaign of brutality by the Burmese military continues to undermine the situation yeah, of የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በበኩሉ የሚያንማር መንግስት ለጉዳዩ መፍትሄ እንዲፈልግ አሳስቧል። የሀገሪቱን የዲሞክራሲ ሽግግርም እንደግፋለን ሲል ቃል ገብቷል። ካለፈው ነሐሴ ወር አጋማሽ ወዲህ ቀያቸውን ጥለው ወደ ባንግላዴሽ የተሰደዱት ሮሂንጃዎች 589 ሺ መሆናቸውን የተባበሩት መንግስታት ድርጅት ገልጿል። አድማጮች ለዜና የተመደበው ክፍለ ጊዜም በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናሰማለን። በኢትዮጵያ ውስጥ እየተከሰተ ላለው ግጭትም ሆነ ችግር ተጠያቂው ኢህአዲግ ነው ሲሉ የመድረክ ስራ አስፈጻሚ አባላት ገለጡ። ጊዜ ጀምሮ አብሮ ክፉና ደጉን ማንኛውንም ነገር መከራውንም ደስታውንም አብሮ ተካፍሎ የቆየ ህዝብ ነው። ህዝቡ እርስ በሱ መናቆር መጣላት፣ አንዱ ሌላውን ማፈናቀል፣ አንዱ በሌላው ላይ መነሳት የለበትም። የኦፌኮ አቶ ምላቱ ገመቹና የአረና ትግራይ መስራች አቶ ገብሩ አስራት ናቸው። በሁለተኛው አጋማሽ በዲሞክራሲ በተግባር ጠብቋቸው አድማጮች። አሁን ቀዳሚውን የዕለቱን አብይ ርዕስ በቅሊንጦ ማረሚያ ቤት በቀረበባቸው ክስ ሳቢያ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የወንጀል ችሎት የሚመላለሱ ተከሳሾች ሁለት እስረኞች በድብደባ ሕይወታቸው ማለፉን በዛሬው ዕለት ለችሎቱ አስረዱ። ሟቹ ፊት ለፊቴ ነው ልቡ ተረግጦ የተገደለው ሲል አንድ ተከሳሽ ለፍርድ ቤቱ ማስረዳቱን የችሎቱን ውሎ የተከታተለው ሕትመቷ የተቋረጠው የነገረ ኢትዮጵያ ጋዜጣ አዘጋጅ ለአሜሪካ ድምፅ ገልጧል። ጽዮን ግርማ ዝርዝሩን ይዛለች። በቂሊንጦ ማረሚያ ቤት ቃጠሎ የተከሰሱ ሰዎች ፍርድ ቤት የሚቀርቡት በተለያየ የክስ መዝገብ ሆኗል። የመጀመሪያው መዝገብ 38 እስረኛ ተከሳሾች ያሉበት ሲሆን ሌላኛው ደግሞ 121 ተከሳሾችን የያዘ መዝገብ ነበር። የአንዳንዶቹ ተከሳሽ ጠበቆች ለአሜሪካ ድምፅ እንደተናገሩት የእነዚህ ተከሳሾች መዝገብ ለአምስት ተከፍሏል። በዛሬ ዕለት በሶስት ዳኞች የተሰየመው ሶስተኛ ወንጀል ችሎትም ከእነዚህ መዝገቦች አንዱ የሆነውን በነ ብስራት የሚጠራውን መዝገብ ለማየት ነበር። በቻልኩት ሁሉ በችሎት ላይ እየተገኘው ሁኔታውን እከታተላለሁ የሚለው ህትመቱ የተቋረጠው ነገረ ኢትዮጵያ ጋዜጣ ዋና አዘጋጅ ጌታቸው ሽፈራው በዛሬው ችሎት ተገኝቶ ሁኔታውን እንደተከታተለ ይናገራል። ተከሳሾቹ ዛሬ በችሎት ፊት በቀረቡበት ጊዜ ሁለት ተከሳሾች በድብደባ እስር ቤት ውስጥ ህይወታቸው ማለፉንም ተናግረዋል ብሏል። በቀጠሮ መሰረት ያልመጡ ልጆች አሉ። አንዱ አሁን ለምሳሌ በዋስትና ቶ በህመም ምክንያት የቀረ ነው። ሌሎቹ ሌላ ችሎት ያላቸው አሉ። አንዱ ግን በዚህኛው ክስ አስራ አምስተኛ ተከሳሽ ነው። በተሻሻለው አለማየሁ ዋቂ ይባላል። እሱ ባለፈው ቀጠሮ አልመጣም። ምክንያቱ ለምና አልመጣም የሚለው ዛሬ ተገልጿል። እሱ በህይወት የለም፣ እስር ቤት ህይወቱ አልፏል የተባለው የጳውሎስ ሆስፒታልም የህክምና ውጤት ልኳል። እስረኞቹም እንዲሁ ልጁ በህይወቱ ማለት ገልጸው ምክንያቱንም ለፍርድ ቤቱ አስረድተዋል። ማን ነው ይሄን ምክንያት ያስረዳው? አንደኛ ተከሳሽ ብስራት አበራ ነው ምክንያቱም ያስረዳው እሱ በሚለው አስራ አምስተኛ ተከሳሽ እሱ ጋ ነው አብሮ የተደበደበው እኔ እያየው ፊቴ ላይ ነው የደበደቡት ነው የሚለው በድብደባው ምክንያት ነው ህይወቱ ያለፍ ነው የሚለው ጌታቸው አያይዞ ብስራት መዝገቡ ቀድሞኑ የተቀጠረው ተከሳሾች በእስር ቤት ውስጥ ከፍተኛ ድብደባ ይፈጸምብናል የሚል አቤቱታ በማቅረባቸው የሰብአዊ መብት ኮሚሽን ሁኔታውን አጣርቶ ሪፖርት እንዲያቀርብ ተቀጥሮ መሆኑን ጠቁሟል በቀደሙት ችሎቶች ሰዎችም ሟች አለማየው ዋቄ ከማረሚያ ቤት አስወጡኝ፣ ይገድሉኛል ብሎ ለችሎት ተናግሮ እንደነበር ተከሳሾቹ ለፍርድ ቤቱ ባቀረቡት አቤቱታ አስታውሰዋል ብሏል። በዛሬው ችሎት ስሜታዊ ሆኖ ለፍርድ ቤቱ ሁኔታውን ሲያስረዳ የነበረው ብስራት ሁላችንም አደጋ ላይ ነን በማለት ለፍርድ ቤቱ አስረድተዋል ብሏል። በነገራችን ላይ የችሎት ረዘም ላለ ጊዜ የቆየው ብስራት ከመጀመሪያው ከችሎቱ ከጀመረበት ጊዜ ጀምሮ አልተቀመጠም። እሱን ልብ ነው የሚለው። ፊቱ ላይ እንደተደበደበ ፊቱ ላይ ልቡን ረጫው እንደገደለው ነው የሚናገረው። ከዚህ ባሻገር ግን ብስራት ምንድን ነው ያለው? እዚሁ በጥይት ይገልኛል እንጂ ወደዛ እስር ቤት አልሄድም በገዳዮች እጅ ነው ያለሁት። ስለዚህ ወደ እዛ እስር ቤት አልሄድም። ፍርድ ቤቱ እዚሁ ላይ መፍትሄ እንዲያስተላልፍልኝ እፈልጋለሁ። እስር ቤቶቹ አብዛኞቹ እስር ቤቶች የስቃይ እስር ቤቶች ናቸው። ነገር ግን ከቂሊንጦ የማይሻል እስር ቤት አለ ብዬ አላምንም። ማዕከላዊም ይሁን ቃሊቲም ይሁን እንድትቀይሩ እፈልጋለሁ። እንደዛ ካልሆነ ግን አልሄድም ብሎ እስረኞቹም ችሎት ጨርሰው ሌሎቹ ጓደኞች ከወጡ በኋላም እሱ አልወጣም ብሎ ፍርድ ቤቱ ችሎቱ ሁለት ሶስት መዝገቦችን ካየ በኋላ ነው ፍርድ ቤቱ ምንም እንደማድረግ እንደተታወቀ በኋላ የወጣው። ነገር ግን አሁንም ተመልሶ ገብቷል። ችሎቱ በር ላይ እንዳለ አንድ እስረኛ ከችሎቱ ሲወጣ ይታሰራል በካቴና። ካቴናይን አጥብቀውብኛል፣ ተውብኛል ብሎ እንደገና ለፍርድ ቤቱ ሊያስረዳ ገብቷል። ፍርድ ቤቱ ግን የተለየም ትዕዛዝ አልሰጠውም። ጌታቸው እንደሚለው ዛሬ ለችሎት ህይወቱ ማለፉ የተነገረው አለማየሁ ዋቄን ጨምሮ አየለ በየነና መሀመድ ጫኔ የተባሉ እስረኞች ባለፈው አራት ወር እስር ቤት ውስጥ በደረሰባቸው ድብደባ ህይወታቸው ማለፉን ተከሳሾቹ ለችሎት ማስረዳታቸውን ነው። በተጨማሪም የፖለቲካ እስረኞችም ድብደባ እንደሚፈጸምባቸው ለህይወታቸው እንደሚሰጉ እየገለጹ ነው ብሏል። በዛሬው እለት ጉዳዩን የተመለከተው ፍርድ ቤት ሟች አለማየሁ ዋቄን በተመለከተ ከጳውሎስ ሚሊኒየም ሆስፒታል የመጣ የምርመራ With it. ሟች እንደ ማንኛውም ሰው ኢንፌክሽን ነበረበት የሚል እንደሆነ ፍርድ ቤቱ ጠቅሶ በአጠቃላይ ሪፖርቱንም ተመልክቶ ዛሬ ያልቀረበውን የሰብአዊ መብት ኮሚሽን ሪፖርትም ለመስማት ተለዋጭ ቀጠሮ ሰጥቷል ብሏል። በሌላ በኩል የተለያዩ ችሎቶች በመገኘት የእስረኛ ጉዳዮችን በግሏ የምትከታተለው የዞን ዘጠኝ አምድ ጸሐፊ ማህሌት ፋንታሁን አራተኛና አስራ ዘጠነኛ ወንጀል ችሎቶች በርካታ እስረኞችን እያስተናገዱ ነው ትለናለች። ችሎቶች ሁለት ናቸው። ችሎቶች ውስጥ እኔ እንኳን በማያውቅ አንድ ሺ በላይ የሆኑ ተከሳሾች እስር ቤት ሆኖ የሚከታተለዋሉ አሉ። መዝገባቸው በመቶ ምናምን ይሆናል ማለት ነው። ስለዚህ ግማሹ አንደኛው ችሎት ግማሹ አንደኛ ችሎት ነው። በየቀኑ ቢያንስ አስር ወይ ከዛ በላይ አይነት መዝገቦች ይተናገዳሉ ማለት ነው እና አሁን በቅርብ ጊዜ ውስጥ በጣም እየታየ ያለው ምንድ ነው? በጣም እዛ ማረቢያ ቤት ውስጥ የሚደርስባቸው ሁኔታ የሰብአዊ ጥሰቶች ያቀርባሉ። እንደገና ደግሞ የሚመጡት በአብዛኛው ከተለያዩ የሀገሪቷ ክፍሎች በተለይም ከኦሮሚያ እና ከአማራ ክልል ስለሆነ በክልላችን ምዳኛ የሚል ጥያቄ ያላቸው ቤተሰቦቻቸው ሲመጡ በጣም ብዙዎች እንደሚያወጡ፣ እንደሚጉላሉ ይናገራሉ። ሌላ ደግሞ በማረቢያ ቤት ውስጥ ለብቻቸው እንደሚታሰሩ ምክንያቱም ባላወቁት ምክንያት ቤተሰብም እንደሚከለከሉ ይናገራሉ። እንደገና ደግሞ እንደ ይሄ የፍርድ ሂደቱ ራሱ እንደሚቆይባቸው በሆነ ባልሆነ ምክንያት እንደሚቆይባቸው ይናገራሉ። በብዛት በቃ በቤቷ ነው እነዚህ ሁለት ችሎቶች ጊዜውን የሚያጠፉት። አያይዛም ከኦሮሚያ ከጋምቤላ፣ ከቤንሻንጉልና ከተለያዩ አካባቢ የሚመጡ እስረኞች ከፍተኛ የአስተርጓሚ ችግር እንዳለባቸውና በዚህም ምክንያት መጉላላት እንደሚደርስባቸው ለፍርድ ቤቱ በተደጋጋሚ ያቀርባሉ ብላናለች። አሁን ደግሞ ወደ ኬንያ ምርጫ እናመራለን። በኬንያ በነገው ዕለት የማጣሪያ ፕሬዝዳንታዊ ምርጫው በታቀደው መሰረት ይካሄዳል ሲል የምርጫ ኮሚሽኑ ካስታወቀና የጠቅላይ ፍርድ ቤቱም ምርጫውን ለማራዘም የቀረበበትን ጥያቄ ለመስማት እንደማይችል ከገለጸ በኋላ ደጋፊዎቻቸው ድምፅ ለመስጠት እንዳይወጡ ተቃዋሚዎች ጥሪ እያስተላለፉ ናቸው። ዘጋቢያችን ጅል ክሬግ ያጠናቀረችው ዘገባ ዝርዝር ሰሎሞን ክፍሌ ያቀርበዋል። የኬንያው ተቃዋሚ ፓርቲ መሪ ራይላ ኦዲንጋ የናሳ ጥምረት ፓርቲያቸው ከእንግዲህ በኋላ ወደ ተከላካይ እንቅስቃሴነት መሸጋገሩን ይፋ አድርገው በነገው ዕለት ይካሄዳል ስለተባለው ዳግም ፕሬዝደንታዊ ምርጫ ለደጋፊዎቻቸው የመጨረሻ መመሪያ አስተላልፈዋል። ለዲሞክራሲና ፍትህ ተቆርቋሪ የሆኑ ኬንያውያን ከድምፅ መስጫ ጣቢያዎች ርቀው በጸሎት እንዲሳተፉ ወይም አርፈው በየቤታቸው እንዲቆዩ እንመክራለን። ራይላ ኦዲንጋ አይኢቢሲ ወይም የምርጫ ኮሚሽኑ ለአንድ ወገን ያደላል ሲሉ መክሰስ የጀመሩት አሁን ሳይሆን የምርጫው ሂደት ከተጀመረ አንስቶ ነው። በነሐሴ መጨረሻ ላይ ጠቅላይ ፍርድ ቤቱ የመጀመሪያውን ፕሬዝደንታዊ ምርጫ ውጤት ሲሰርዝ የሰጠው ምክንያትም አይኢቢሲ ውጤቶቹን ሲያስተላልፍ ለተፈጠሩ ስህተቶች ኃላፊነት አለበት የሚል ነው። ኦዲንጋ ምንም እንኳ አሁን በቅርቡ በኮሚሽኑ ውስጥ የታየ መሻሻል የለም ሲሉ እጩነታቸውን ማንሳታቸውን ቢያስታውቁም መላ አገሪቱ የመጨረሻ አቋማቸውን ለማወቅ በጉጉት ሲጠባበቅ ቆይቷል። ሦስት በሕግ የተመዘገቡ መራጮችም የነገውን ምርጫ እንዲያራዝም ለጠቅላይ ፍርድ ቤቱ ያስገቡት ማመልከቻ ዛሬ ተቀባይነት ሳያገኝ ቀርቷል። ዋናው ዳኛ ዴቪድ ማራጋ ጉዳዩ ለምን ዛሬ ጠዋት እንዳልታየ ሲናገሩም የፍርድ ቤቱ ዳኞች ኮረም ተማልቶ አልተገኘም የሚል ነበር። በሕገ መንግሥቱ አንቀጽ ቁጥር 163 ነጥብ 2 መሠረት የቀረነው ሁለት ዳኞች ኮረሙን ስለማናሟላ ጉዳዩ ዛሬ ጠዋት ሊታይ አልቻለም። በመሆኑም ጉዳዩ መቅረቡ ተመዝግቦ ለሌላ ጊዜ ተላልፏል። ደግሜ ሁላችሁንም ይቅርታ ጠይቃለሁ። ማራጋ አክለው ሲያስረዱ ከጠቅላይ ፍርድ ቤቱ ሰባት ዳኞች አምስቱ የተለያዩ ምክንያቶችን አቅርበው ሊገኙ አልቻሉም ብለዋል። መታመማቸውን ከናይሮቢ ውጭ መሆናቸውንና ሌሎች በግልጽ ያልተቀመጡ ምክንያቶችን ማቅረባቸውንም ዋናው ዳኛ ዴቪድ ማራጋ አብራርተዋል። አንደኛው ምክትሉ የጠቅላይ ፍርድ ቤቱ ዳኛም ትናንት ማታ በመኪናቸውና ሾፌራቸው ላይ ታጣቂዎች ያደረሱትን ጥቃት በተመለከተ ጉዳዩን ለመከታተል ሲሉ በዛሬው ችሎት ላይ መገኘት እንዳልቻሉ ዘርዝረዋል። የአይኢቢሲው ሊቀመንበር ዋፉላ ቼቡካቲ በዛሬው መግለጫቸው ምርጫዎቹ በታቀደው መሠረት ነገ ሐሙስ እንደሚካሄዱ አስታውቀዋል። የምርጫ ኮሚሽኑ ሰብሳቢ ቼቡካቲ ባለፈው ሳምንት ፖለቲከኞቹ በአንድነት ተባብረው መሥራት ካልጀመሩ ሥልጣን እለቃለሁ ሲሉ አስፈራርተው እንደነበር ይታወሳል። ኬንያውያን ወገኖቼ ሆይ፣ በሀገሪቱ የምርጫ ቦርድ አይ ኢ ቢ ሲ ስም ዛሬ ለእናንተ መግለጽ የምፈልገው አግባብ ያላቸው ባለሥልጣናትና የጸጥታ ኃላፊዎች ለዚህ ኮሚሽን በሰጡት ዋስትና መሠረት እንዲሁም ኮሚሽኑ ውስጥ የተካሄዱ እድገቶችን በማየት ምርጫው ነገ ሐሙስ ጥቅምት 16 ቀን 2010 ዓ.ም በታቀደው መሠረት ይካሄዳል። በዛሬው ሰልፍ የተሳተፉ አንድ ሻድራክ ኬንያ የተባሉ የተቃዋሚው ፓርቲ ደጋፊ ሲናገሩ ድምፅ መስጠት የፈለጉ ሰዎችን አታጥቁ ሲሉ ራይላ ኦዲንጋ በሰጡት መመሪያ እስማማለሁ ብለዋል። ድምፅ ለመስጠት የወጡትን አናስቸግርም፣ አንረብሻቸውም። ኦዲንጋ እንዳናስቸግራቸው ነግረውናል። መመሪያውን እንቀበላለን ከፈለጉ ይምረጡ፣ ግን መደባደብ የለም። ነገ ድምፅ ከተሰጠ በኋላ ግን ምርጫው ተጠናቋል ማለት እንዳልሆነ ራይላ ኦዲንጋ አስገንዝበዋል። በሚቀጥሉት ዘጠና ቀናት ውስጥ አዲስ ነጻና ትክክለኛ ፕሬዝዳንታዊ ምርጫ መካሄዱን ለማረጋገጥ አገሪቱ ውስጥ ያሉ ተራማጅ ኃይሎችን በሙሉ እናሰባስባለን። የናሳው የተቃዋሚዎች ጥምረት የማይሳተፍበት የነገው ዳግም ፕሬዝደንታዊ ምርጫና ውጤቱን ተከትሎ የሚፈጠረውን ሁኔታ እየተከታተልን እንዘግባለን። ወደ ተከታዩ የመጽሔት ርዕስ እንውሰዳቸው አድማጮች። ዓላማን በኃይል ለማስፈጸም የሚንቀሳቀሰውን ጽንፈኝነትን በመዋጋቱ ረገድ አገራቸው ከአፍሪካ ጋር በአጋርነት እንደምትሰራ በአፍሪካ ሕብረት የዩናይት ስቴትስ ተልዕኮ ጉዳይ ፈጻሚ ጄሲካ ዴቪስ ባ ተናገሩ። ጉዳይ ፈጻሚዋ ይህን የገለጹት በዚህ ርዕስ ላይ ያተኮረ የምክክር ሳምንት ዛሬ አዲስ አበባ ላይ ሲከፈት ነው። እስክንድር ፌው ተከታዩን አድርሶናል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣን አምባሳደር ኒኪ ሄሊ ከዚሁ ከጸጥታ ጉዳይ ጋር ለተያያዘ ተልእኮ የአፍሪካ ቀንድን እየጎበኙ ባሉበት ሰዓት ነው የህብረቱና የዩናይትድ ስቴትስ የምክክር መድረክ የተከፈተው። በዚህ መድረክ መክፈቻ ላይ የተንጸባረቀውም በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ እየገለጹ ያሉት አቋም ነው። ዓላማን በኃይል ጭምር ለማሳካት የሚሞክረው ጽንፈኝነት ቫዮለንት ኤክስትሪሚዝም የሀገሪቱ ስጋት መሆኑ the united states ya Africa Teleko, goda ifatsami jessica davis ba ehinenu as we are all aware the spread of violent extremism and terrorism pose significant challenges to africa's security long term development goals and democratic gains violent extremism is a threat to us all alaman <laughs> bahail የሽብርተኝነት መስፋፋት በአፍሪቃ ጸጥታ የረጅም ጊዜ የልማት ግቦችና ከዲሞክራሲ አንጻር በተገኙ ውጤቶች ላይ ከፍተኛ ፈተና ይጋርጣሉ። አላማን በኃይል ለማሳካት የሚሞክረው ጽንፈኝነት ለሁላችንም ስጋት ነው። በቅርቡም አስደንጋጭ ጥቃቶችን በዓለምና በአፍሪካ አህጉር ተመልክተናል። በቅርቡ ደግሞ በሶማሊያ ማንኛችንም ከነዚህ ጥቃቶች ተጽዕኖና ከሽብርተኝነት ጉዳት ነጻ አይደለንም። በሶማሊያ የተከሰተው የአስደንጋጭ ሁኔታ በሁላችን ላይ ተጽዕኖ ያሳድራል። ዩናይትድ ስቴትስ እንደ ኤሮፓ አቆጣጠር በጥቅምት 14 በመቶዎች የሚቆጠሩ ሰዎችን ህይወት ያጠፋውን የሽብር ጥቃት አጥብቃ ታወግዛለች። ዛሬ እዚህ የተገኘነው በሞቃዲሾ ለተከሰተውና ባለፈው ሳምንት መጨረሻ በግብጽ ለተፈጸመው አይነት አስደንጋጭ ጥቃቶች እልባት የምናበጅበት የወደፊት ጊዜ ለመፍጠር ከእናንተ ጋር በአጋርነት ለመስራት ነው። የፕሬዚዳንት ዶናልድ ትራምፕ አስተዳደር ከአፍሪካ ህብረትና ከአባል አገራቱ ጋር የሚኖረውን የጸጥታ ግንኙነት በምን ሁኔታ እንደሚያስኬድ ፍንጭ መስጠት ጀምሯል። ፕሬዝዳንቱ ለይፋ ጉብኝት ወደ አፍሪካ የላኳቸው የመጀመሪያ ከፍተኛ ባለስልጣን አምባሳደር ኒኪ ሄሊ በጸጥታ ጉዳዮች ላይ ማተኮራቸውም የአስተዳደሩ ቀዳሚ የትብብር መስክ ምን እንደሆነ አመላክቷል። አምባሳደር ሄሊ ሰሞኑን ለጋዜጠኞች ሲናገሩ እንዳሉትም ዩናይትድ ስቴትስ በዚህ ጉዳይ ላይ የምታተኩረው ለሽብርተኞች መፈጠር መንገድ የሚከፍቱ ሁኔታዎችን ለማስወገድ ነው። በሀገሪቱ ያሉ ግጭቶች ለሽብርተኞች መፈልፈል መንገድ ከሚከፍቱት ከነዚህ ሁኔታዎች መካከል መሆናቸውንም ነበር የጠቆሙት። ከአፍሪካ ህብረት ጋር በተጀመረው የምክክር ሳምንት መክፈቻ ላይ የተናገሩት ጉዳይ ፈጻሚዋ ጄሲካ ዴቪስ ባ ይህንኑ የሀገራቸውን አቋም አንጸባርቀዋል። አሸባሪዎች የቀጠሉ ግጭቶችን በመጠቀም ተግባራቸውንና ተሰሚነታቸውንም ማስፋፋት ይፈልጋሉ። የአመጽ ቡድኖችን ይጠቀማሉ። ከወንጀለኛ መረቦች ጋር ህብረት ይፈጥራሉ። ደካማና ጨቋኝ መንግሥታት ባሉባቸው አገሮችም መደበቂያ ያበጃሉ። በማኅበራዊ ድረ ገጾችም ጥላቻን ያስፋፋሉ። ዓላማን በኃይል ለሚያስፈጽሙ ጽንፈኝነት ምንጭ ለሆኑ ሁኔታዎች መፍትሔ የመፈለጉን ጉዳይ ለመምራትና ለመቅረጽ የአፍሪካውያን አቅም የሚገነባበት ሁሉን አቀፍ አካሄድ የዩናይትድ ስቴትስን የውጭ ግቦች ለማሳካት ወሳኝ ነው። ሰላማዊና የበለጸገች አፍሪካን የመፍጠሩን አጀንዳ 2063ን ለማሳካት እንደዚሁ በብሔራዊ ደህንነትና በኢኮኖሚ እድገት ላይ የሚሰራው የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ አጋሮች ያስፈልጉታል ሲሉም ጉዳይ ፈጻሚዋ ተናግረዋል። ዛሬ የተከፈተው መድረክም ለዚህ አንዱ ማሳያ መሆኑን ገልጸዋል። ይህ የዩናይትድ ስቴትስና የአፍሪካ ሕብረት የጋራ መድረክ እስከፊታችን አርብ የሚቆይ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ28 መሆኑን ያመለክታል። ርዕሰወሬዎቹን በአጫጭሩ ከአዳነች ፍሳዬ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እሳቸውን አጥብቀው በመንቀፍ በእሳቸው አመራር ስር ከምንሰራ በጥሮታ መገለሉን እንመርጣለን ያሉትን ሁለት ሪፑብሊካውያን የህግ መወሰኛ ምክር ቤት አባላትን ዛሬ በትዊተር ዘልፈዋል። ጥሮታ ለመግባት የወሰኑት እንደገና የመመረጥ ዕድል ስለሌላቸው ነው ብለዋል። የአሪዞናው ሴኔተር ጄፍ ፍሌክና የቴኔሲ ሴኔተር ባብ ኮርከር አንጀታቸው የማረርና የመቁሰል ስሜት እያሳዩ ናቸው ብለዋቸዋል። ፍሌክ እና ኮርከር የዘጠኝ ወራቱን የትራምፕ አስተዳደርን ትላንት ክፉኛ ነቅፈዋል። ፍሌክ በሕግ መወሰኛው ምክር ቤት ባደረጉት ንግግር ለሌላ ስድስት ዓመታት የማገልገል ፍላጎት እንደሌላቸው ሲገልጹ የትራምፕ ባህሪ ለዲሞክራሲያችን አደገኛ ነው ብለዋል። ሌሎች ሪፑብሊካውያንም የፕሬዚዳንቱን ተግባር እንዲያወግዙ ጥሪ አቅርበዋል። ዲሞክራሲያዊ ዘያችንንና እምነታችንን በየጊዜው ሲሸረሸር እያየን ዝም ብለን መቀበል የለብንም። ሀገራችን በየዕለቱ ስትሰነጠቅ፣ ግለሰቦች ሲሰደቡና ሲዘለፉ፣ መርሃችን ነጻነታችንና ተቋማችን አደጋ ላይ ሲወድቁ ሕግና ግብረ ገብነት፣ ሀቅና ግብረ ገብነት ሲሽቀነጠሩ እያየን በዝምታ መቀበል አይኖርብንም በማለት ፕሬዚዳንት ትራምፕ አሰራር ላይ ያላቸውን አቋም ግልጽ አድርገዋል። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍሰሀየነን ሁለተኛውን አጋማጅ ስርጭታችንን ቀደም ባሉት ርዕሰ ዜናዎች ጀምረናል። አሁን ወደ ቀዳሚው ቅንብር ዲሞክራሲ በተግባር በኢትዮጵያ ውስጥ እየተከሰተ ላለው ግጭትም ሆነ ችግር ተጠያቂው ኢህአዴግ ነው ሲሉ የመድረክ ሥራ አስፈጻሚ አባላት ተናገሩ። የኢትዮጵያ ሕዝብ ከኢህአዴግ በፊትም በጋራ ይኖር ነበር፣ በኢህአዴግ ጊዜም በጋራ እየኖረ ነውና ይህ የአብሮነት ግንኙነት እንዳይጎዳ ከፍተኛ ጥንቃቄ ማድረግ አለበትም ብለዋል። የኦፌኮውን አቶ ሙላቱ ገመቹንና የአረናውን አቶ ገብሩ አስራትን ያነጋገረችው ጽዮን ግርማ ተከታዩን ለዲሞክራሲ በተግባር አጠናቅራለች ። በኢትዮጵያ የተጠናከረ የተቃውሞ እንቅስቃሴ መካሄድ ከጀመረ ሁለት ዓመት ሊሞላው ነው። በነዚህ ጊዜያት ውስጥ እጅግ በርካታ ሁኔታዎች ተከስተዋል። ከነዚህም መካከል የእርስ በርስ ግጭትና በድንበር አካባቢ የሚደረጉ ግጭቶች እዚህም እዚያም መሰማት ጀምረዋል። የቡኖ በደሌ ግጭትም የእነዚህ አካል ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተቃውሞ እንቅስቃሴውን አቅጣጫ ለማዞር እንዲህ አይነት ሁኔታ ሊፈጠር እንደሚችል አስቀድመን ስንጠቁም ነበር ይላሉ። አቶ ሙላቱ አያይዘው ገዢው ፓርቲ አሁንም ኳሷ በእጁ ላይ ነች፣ በአስቸኳይ የህዝብን ጥያቄ በመመለስ ሁኔታውን ማቆም አለበት። የዚህ ሁሉ ቀውስ ተጠያቂው እርሱ ነው ይላሉ። ህዝብና ህዝብን ስልቱ ጊዜ ለመውሰድ የተደረገ ነገር ነው። ህዝብ የሚጠይቀውን እርስ በርሱ እዛው አካባቢ በአስታራቂነት ገብተሽ ወደ አንቺ የመጣውን ጥያቄ ጊዜ ትወስጃለሽ ማለት ነው። ይሄ ስልት ነው። ይሄ ነገር መሆኑን ህዝብ ገብቶት እርስ በርሱ የሚያደርገውን ነገር ቢያቆም እንደነበረ ከዚህ በፊት አሁን ለምሳሌ የሶማሌና የኦሮሞ ከስንት ጊዜ ጀምሮ አብሮ ክፉና ደጉን ማንኛውንም ነገር መከራውንም ደስታውንም አብሮ ተካፍሎ የቆየ ህዝብ ነው፣ አብሮ የሚኖር ህዝብ ነው። የትኛው ጎሳ በየትኛው ላይ ተነስቶ ነው? ትንኮሳው እኮ በዚህ ብቻ አይደለም። አማራና ትግሬ፣ ትግሬና አፋር፣ አፋርና አማራ፣ ኦሮሞና ደቡብ፣ ከበኒሻንጉል ጋር፣ ጋምቤላ ጋር በየቦታ እኮ ትንኮሳው እየተካሄደ ነው። ስለዚህ የትንኮሳ ነገሩ ሲጠየቅ በድንበር ምክንያት ነው። ስንት ዓመት አብሮ የቆየ ህዝብ ድንበር ዛሬ አንስቶ ለጦርነት የሚጋበዝበት ነገር የለም። እዚህ ሰሜን ሸዋ የተደረገው የድንበር አይደለም። ሰላማዊ ሰልፍ ሲደረግ የሆኑ ሰዎች ፍላጎት ያላቸው መኪና አሁን አስራ ስድስት መኪና ያካተሉት እዚህ ሰሜን ሸዋ እንዲይዘናል የእኛ ሰዎች ተባብሮ ይዞ ፖሊሲ እጅ ምንበራ ላይ ናለ እና እነዚህን ሁሉ በየቦታው ሄዶ ትንኮሳ የሚያካሂዱት የታጠቁ ኃይሎች ናቸው። ህዝብን የሚገሉት እንደዚህ አይነት ነገሮች ናቸው። የቀድሞ የአረና ትግራይ ፓርቲ ሊቀመንበርና የመድረክ ስራ አስፈጻሚ አቶ ገብሩ አስራት ይህ ቀውስ የኢህአዴግ ውጤት ነው ይላሉ። የኢትዮጵያ አሁን ያለበት ሁኔታ የደረሰ ከረጅም ሂደት በኋላ ነው። ፖለቲካው የተበላሸ የተበላሸ መጨረሻ አሁን ያለንበት ሁኔታ ላይ ደርሰናል። ስለዚህ የኢትዮጵያ ሁኔታ መፍትሄ ያገኝ ዘንድ በእርግጥ አሁንም ከአንድ ወገን በሚሰጥ መፍትሄ መልስ ሊሆነው አይችልም። በእኔ እይታ የሀገሪቱ ዜጎች የሀገሪቱ ህዝብ ተወያይቶ ተነጋግሮ ነው መፍትሄ ማምጣት ያለበት እንጂ የአንድ ወገን በተቃሚዎችም ቢሆን በአንድ ወገን ብቻ መፍትሄ የሚገኝ አይመስለኝም። ችግሩ ሁሉንም የዳሰሰ ስለሆነ ዘርፈ ብዙም መፍትሄ የሚሻለው ሁሉም አንድ በአንድ እየተመቱ እየታፈኑ አሁን ኢትዮጵያ ውስጥ ነጻ ሀሳብ ያለው ዜጋ በነጻነት የሚያስብ ተቋም ሲቪል ተቋም ይሆን ሚዲያ፣ እንዲሁም ፓርቲዎች የሌሉበት ሁኔታ ተፈጥሯል። እንግዲህ ኢህአዴግ ያፈራው በሀገራችን ውስጥ ይሄን ነው። አሁን እጅግ የሚያሳስበኝ ይሄ ዜጎች ተነጋግረው ተመካክረው በነፃነት በዚች ሀገር የሚበጃት ይሄ ነው ብለው መፍትሄ እንዳያጡ፣ ይሄ ነገር እንዳይፈጠር ረጅም ተጽዕኖ፣ ረጅም ማሳደድ፣ ረጅም መከፋፈል ተሰርቶ ቆይቷል። አሁን እንግዲህ ይሄ በሆነበት ሁኔታ በተለይ አንተን እጅግ በበረታበት ሁኔታ የተፈጠረው ነገር ግን ነው የጽንፍ ፖለቲካ ነው የማየው በለው አንድ ግደለው፣ የሚያስፈራው ነገር ይሄ ነው። ፓርቲንና ህዝብን የማይለይ መንግስትንና ህዝብን ሳይለዩ የሀገሩ ሱ ድብልቅ ብቅላ እሱ በርሶ ጦር ይገባ የሚያሳስብ ፖለቲካ ነው። የሚያስፈራኝ ይሄ ነው። ሁለቱም የፖለቲካ ሰዎች የህዝብ ጥያቄዎች በርካታ ናቸው፣ ችግሮችም እንዲሁ ሰፊ ናቸው። በችግር ያልተጠቃ የህብረተሰብ ክፍል የለም ይላሉ አቶ ሙላቱ ገመቹም ይህንን ሀሳብ ያጠናክራሉ። የትግራይ ህዝብም እንደ ማንኛውም የኢትዮጵያ ክፍል ችግር የደረሰበት እየደረሰበት ያለው ህዝብ ከያ ሌላው ህዝብ የተለየ ህዝብ የሆነበት ምንም ምክንያት የለም። የትግራይ ህዝብ ችግር ያለበት ከዛ ከችግር ያልተላቀቀ አገርም የሚደርስበት ችግር እሱ ላይም እንደዚሁ እየደረሰ ነው። ምክንያቱም ከእኛ ጋር አብሮ ያሉት አረና ትግራይ የእነሱ አባላት ይመታሉ፣ ይደበደባሉ፣ በየጊዜውም ይታሰራሉ፣ ጭቆና ይደርስባቸዋል እና ያለው መንግስት ለእነሱ ከለላ የሚሰጥ አይነትም ሳይሆን ሁሉም ቦታ ችግሩ ተመሳሳይ ነው ለማለት ነው። አቶ ገብሩ አስራት በበኩላቸው ይህ ሁሉ የኢህአዴግ ውጤት ነው። ከዚያ ደግሞ ጽንፍ ላይ ተቀምጠው ፖለቲካውን የሚያራምዱ ሰዎችም ተጨማሪ ምክንያት ናቸው ይላሉ። ህዝብ ለህዝብ ችግር ያለው አይመስለኝም። ሁሉም የኢትዮጵያ ህዝብ በአንድ የጭቆና ቀንበር ውስጥ ያለ ህዝብ ነው። የደላው የተመቸው ህዝብ የለም። ከሰሜን ከትግራይ ጀምረ፣ ከደቡብ ከምራብ፣ ከምዕራብ ጀምረ እስከ ምስራቅ አንድ ስርዓት በአንዱ ላይ መልአክ በሌላው ላይ ሴጣን ሊሆን አይችልም። ያ የስርዓቱ ውጤት ሁሉም ዘንድ የሚደርስ የአፈና ስርዓት ነው። ስለዚህ የጋራ አፈና ስላለው መታገር ያለበት በጋራ ነው። ለየብቻውም ዳገት መውጣት አይቻልም። ለየብቻው ታግሎ ለየብቻ አስቦ ለየብቻው ሮጦ ዳገት መውጣት አይቻልም በሀገራችን ሁኔታ። ስለዚህ ህዝቡ አንዳንድ ጽንፈኛ ፖለቲካዎች የሚሉትን መንግስት የሚለውን አቅጣጫ ስቶ እርስ በርሱ መተሳሰብ፣ እርስ በርሱ መፋቀር፣ ዞረን ዞረን እዚህ ሀገር እዚህ አካባቢ አብረን የምንኖር ነው ብሎ ማየት ያለበት ይመስለኛል። በጥላቻ መቀስቀስ በጥላቻ እርስ በርስ ማፈናቀል መቆም አለበት። ምክንያቱም ይሄ ማቆሚያ የለውም። ይሄ እንደዚህ ከቀጠለ ችግሩ ከባድ ይሆናል እና ህዝቡ የነበረውን ትዕግስት የነበረውን አርቆ አሳቢነት ይኸው ተቀብሎ እሱ በርሱ አይደለም መጋጨት የለበት በጭራሽ በህዝብ ላይ መነሳት የለበትም። በህዝብ ላይ የተነሳ ሌላ ህዝብ ድልም አያገኝም፣ አያቸንፍም። ስለዚህ ለውጥም የተሻለ ለውጥ የሚያገኝ አይችልም። ስለዚህ ህዝቡ እርስ በርሱ መናቆር፣ መጣላት፣ አንዱ ሌላውን ማፈናቀል፣ አንዱ በሌላው ላይ መነሳት የለበትም። ፖለቲከኞች ይህን ብሹም መቀበል የለበትም የሚል ህዝቡ ይህን መቀበል የለበትም። ፖለቲከኞቹ በአንድ ሀሳብ ይስማማሉ። ህዝቡ ቅሬታውን ማሰማትና እርስ በርስ መጣላት ያላቸውን ልዩነት በከፍተኛ ሁኔታ መለየት አለበት በሚለው የኢትዮጵያ ህዝብ፣ ከኢህአዲግ በፊትም አብሮ ነበር፣ በኢህአዲግ ጊዜም አብሮ አለ፣ ዛሬና ነገም አብሮ መኖሩን ሊጎዳበት ከሚችል ነገር ሊጠነቀቅ ይገባል ብለዋል። ለአሜሪካ ድምፅ ፂዮን ግርማ ዋሽንግተን ዲሲ። አሁን ደግሞ ኢትዮጵያውያን በአሜሪካ ዘመናዊ ትምህርት በኢትዮጵያ የቀድሞ ኃይለሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ በሚለው መጽሐፋቸው ዙሪያ ከደራሲው ከዶክተር አክሊሉ ሀብቴ ጋር በእሁዱ የራዲዮ መጽሔት የጀመርነው ውይይት ዛሬ ይጠናቀቃል። የትናንቱን ሁለተኛ ክፍል ውይይት ዶክተር አክሊሉ ፖለቲካው በትምህርቱ ሂደት ላይ የነበረውን ተጽዕኖ እያስረዱ ነበር ያቋረጥ ነው። ምንም እንኳ ዩኒቨርስቲ የፖለቲካ ሳይንስ እያስተማረ ቢሆንም በታሪክ ወይም በጊዜ ሂደት በመምህራኑ በኩል የመስክን የመስከን ደረጃ ላይ አልተደረሰም ነበር ይላሉ። ሁሉም መርምሩ መልካሙን የያዙ የሚለውንም መሪ ቃል አልተከተልም በማለት አባባላቸውን አጠናክረዋል። ለዛሬ መነሻ ያደረግነው የዚያኑ ተከታይ ጥያቄ ነው። መማር ግን ህይወትን አይለውጥም ወይ? መማር የተሻለ ሰውስ አያደርግም ወይ? የሚል መንደርደሪያ ወደ ጥያቄና መልሱ። ትምህርት አይንን መክፈት፣ መጠየቅ፣ መመርመር፣ ሙከራ ማድረግን የሚፈቅደውን፣ ትልልቅ ነገሮችን እንድናይ የሚያደርገውን ያህል በዛው ስሜት ደግሞ አንዳንድ የሚያራርቁ ሁኔታዎችም ልዩነቶችን አጉልተው የሚያመጡ ሁኔታዎችም ይታያሉና ዛሬ ላይም የሚያጠሉ ችግሮችን ጥያቄዎችን ጭምር እንዲመለከቱ ነው መማር ከሚጠናው የትምህርት አይነት ባሻገር የተሻለ ሰው ማድረግ የተሻለ ህዝብ ማድረግ የለበትም ወይ ምንም ጥርጥር የለው ነገር ነው ትምህርት የተሻለ ሰው ካላደረገ ትምህርት ሚዛን የሚመዝን ሰው ካልፈጠረ ትምህርት የአሁኑን የህዝብ ኑሮ ደረጃ ለማሻሻል የሚያስችል ሙያ ካላቀፈ ለትምህርት የሚወጣው ገንዘብ ለምን ወጣ ተብሎ የሚያስጠይቅ ነው። ይሄ ልክ ነው። በሌላ በኩል ደግሞ ትምህርት በጥቂት ጊዜ በሀገር ደረጃ ማለት ነው። በጥቂት ጊዜ የሚሰራ አይደለም። በረጅም ዘመን የሚሰራ ነው። ዘመናዊ ትምህርት እኮ አጭር ነው። ከተጀመረ እኮ መቶ ዓመት አይሆነውም። በኢትዮጵያ ከተጀመረ መቶ ዓመቱ አይደለም። አፄ ምኒልክ ግና መቶ ዓመት አሜሪካኖች ዘመናዊ ትምህርትን ተምረው ኮሌጆቻቸውን ዘዴ ሲፈጥሩ ብዙ ዓመት ከሄዱ በኋላ መቶ ዓመት ሁለት መቶ ዓመት ሶስት መቶ ዓመት የዚህ ሂደት ውጤት ነው። እያሻሻለው እያሻሻለው እያሻሻለው ሄደው እኛ ይሄ ድል አልገጠመንም ነው። መምህራኑም ራሳቸው አንዳንዶቹ ከወጣቶቹ አልተሻሉም። ትምህርት ቤቱ የተፈጠረበትን አላማ ማስተማር፣ ለምርምር መሆኑ ቀርቶ ትምህርት ቤቱን ለፖለቲካ መጠቀሚያ ተደረገ። አሁን ዋናው እንዴት ነው ከዚህ መውጣት የምንችለው? የተባለው ምን ጥቅም አመጣ ምን ጉዳት አመጣ በሚለው ላይ ውይይት አያ አካሂደን የሚቀጥለው መቶ ዓመት ደግሞ ከዚህ የተሻለ እንዲሆን ምን ምን ማድረግ አለብን ወደሚለው እንድናዘነብል ነው ይህን የመጨረሻውን ቻፕተር እዛ ውስጥ ያቀረብኩት ማለት ነው። ሁለት ጥያቄዎች ደርቤ ላቅርብልዎት። እርስዎ ማንን የትኛውን የህብረተሰብ ክፍል በአእምሮ አድርገው ነው ይሄኛው ክፍል ይማርበታል ያሉት? አንድ። ሁለተኛ በዚያው ለወጣቱ ምን ይላሉ? በመሰረቱ በእውነቱ ወጣት ነው ጭንቅላቴ ውስጥ ያለው። እነዚህ ጥያቄዎች እየተነሱ ውይይት እንዲካሄድባቸው ወጣቱን ለመጋበዝ የትምህርት ጥቅም ደግሞ የትውልድ ጥቅም ስለሆነ የአገር ጥቅም ስለሆነ ይሄ መጽሐፍ ሲጻፍ አንዳንድ ድክመት አለው፣ አንዳንድ ስተት አለው የሚል በእኔ ዕድሜ ያሉ ሰዎች ያንን ነገር እንዲያርሙልንና ካአሁኑ የተሻለ መጽሐፍ ወደፊት ለትውልድ እንድንተው ሁለተኛትም በሚታተምበት ጊዜ ሶስተኛትም እትም በሚወጣበት ጊዜ ከአሁኑ የተሻለ እንዲሆን እንዲበለጽግ፣ በፋክትም በግኝትም ይሄ ይሄ ቀርቷል የሚባል ነገር እንዲነግሩን ያንን መሠረት አድርገን የተሻለ መጽሐፍ እንዲሆንና የሚቀጥለው ትውልድ በእውነቱ እንደ ሬፈረንስ እንዲጠቀምበት ነው። ዶክተር አክሊሉ የአንድ አገር አስተሳሰብ አገር በቀል የሚባለው ፍልስፍና በዛ ትምህርት ውስጥ ሁነኛ ቦታ ሁነኛ ድርሻ እንዲኖረው ይፈልጋል። ዛሬ ካሉ አንዳንድ የተሳከሩ ሁኔታዎችም ጭምር አዲስ ትውልድ ሲመጣም ያ ትውልድ ከውጪ ከሚፈልገው በተሻለ አገር በቀል የሆነ ፍልስፍና አስተሳሰብ መሰረት እንዲኖረው ትምህርት በምን መልኩ መቃኘት አለበት? በእርሶ መጽሐፍስ ምን ሊያንጸባርቁ ፈልገዋል? ኢትዮጵያ እኮ ታሪክ አላት፣ የጽሁፍ ታሪክ ማለት ነው። የትምህርት ስርዓት አለን። ያንን ስርዓት እንድናውቀው ያስፈልጋል። በአሁኑ ሰዓት ወጣቱ ለምሳሌ ግዕዝ አይማርም፣ ግዕዝ አያውቅም። አባቶቻችን፣ በአሁኑ ስርዓት ያሉ መሪዎቻችን የግዕዝ ትምህርት እንደገና እንዲሰጥ። ለምንድነው የግዕዝ ትምህርት የተባለው? በቋንቋነቱ ብቻ አይደለም። የጥንቱ ፍልስፍና፣ የጥንቱ ሥነ ጽሑፍ፣ የጥንቱ አስተሳሰብ የተጻፈው በግዕዝ ነው። በግዕዝ የተጻፉ ጽሑፎች አሁን ቁጭ ብለዋል ቤተ መጽሐፍት ውስጥ ውስጣቸው ከአንዳንድ አዋቂዎች በስተቀር ተራው ወጣት አያውቃቸውም። እና እንዲያውቃቸው እንዲደረግ። ሌላው የጥንቱ ትምህርትና ዘመናዊ ትምህርት ይህን ያህል የሚጻረሩ አይደሉም። መጽሐፊያ ውስጥ ብዙ ምሳሌዎች ጠቅቼላከው። የራጉኤል ተማሪዎች ችላቸዋለሁ። አንዳንድ ጊዜ እንዴት አድርገው ወጥተው ኢትዮጵያን እንዳገለገሉ የመንፈሳዊ ኮሌጅ ተማሪዎች የሚባሉት እንደነ ዶክተር ጌታቸው ያሉት እንደነ ዶክተር ጓላ ያሉት እንደነ ዶክተር ምክረስላሴ ያሉት እንደነ ዶክተር ሀይሉ ፉላስ ያሉት እንደነዚህ ያሉት የቤተ ክህነት ትምህርት ነካ ነካ ያደረጋቸው ያወቁ ናቸው። ያ አልከለከላቸውም። ዘመናዊ ትምህርትንም ቀጥ አድርገው ይዘውታል። የተጣሉ አይደሉም። ችግሩ ፍልስፍና፣ አስተሳሰብ፣ አመራር ላይ ይህንን ነገር ነው የምንፈልገው ብሎ የማቀነባበር ነገር ነው በመሠረቱ በእኔ ግምት የሚሰጠው ትምህርት የሕዝቡን ባህል እንዲያቅፍ፣ እንዲያስተምር፣ እንዲነግር ልጆቹን ከዛ እንዲያገናኝ፣ እንዲያስተምር። በጥንቱ ጊዜ እንዲህ አልነበረም የሚባልበት ጊዜ አይደለም። ዛሬ ብዙ አልፏል። ብዙ የተማሩ ወጣቶች አሉ። በታሪክም በሌላውም ሁሉና ከተፈለገ ይቻላል። በመጨረሻ ላይ ከውጭ የምንፈልገው ብዙ የቴክኖሎጂውን ትምህርት ነው የሳይንሱን ትምህርት ነው ወደ ኋላ ያልንበትና ያንን ካለበት እያመጣን ኢትዮጵያውያን አሁን ሳይንቲስቶችም እየወጡልን ነው በእነኛ አቀነባብረን ማስተማር እንችላለን እንዳው በክፉ አይን ብቻ መመልከት የለም እኔ ላስታውስ የፈለግኩት እዚህ መጽሐፍ ላይ ካለፈው ታሪካችን ተነስተን የተሻለ የትምህርት ታሪክ እንድንሰራ እናድርግ በሚለው ላይ ነው በመጽሐፉ ምረቃ ጀመረን በመጽሐፉ ምረቃ እናብቃ። የመጨረሻ ጥያቄ ላቀርብ። ዶክተር አክሊሉ የቀዳማዊ ኃይለስላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ ከ600 ገጾች በላይ ያለው መጽሐፍ ነው። በምረቃው ላይም እርስ ቃል እንደገቡት መጽሐፉን አንብቡና ለውይይት የሚጠቅሙ ሀሳቦች ካሏችሁ ሰብሰብ እያልን 2530 የሆን እንወያያለን ብለዋል። ይሄ መልካም ነው። ተስፋ አለኝ። መጽሐፉን ያነበቡ ሰዎች እኛ ከጠየቅነው ለየት ያለ ጥያቄ ወይም ደግሞ ተጨማሪ ማብራሪያ የሚፈልጉ ሰዎች እርስዎን ለስብሰባ ይጠራሉ፣ ተስፋ አደረጋለሁ። ወደፊት ሌላ ሁለተኛ መጽሐፍ ክፍል አስበዋል? እንግዲህ ይሄ ከፍተኛ ጥያቄ ነው። እንግዲህ የወደፊቱ የወደፊቱ ታሪክ፣ በመጀመሪያ በእውነቱ ይሄ መጽሐፍ ምን ተቀባይነቱ እንዴት እንደሆነ ማየቱ ጥሩ ነው። እድሜ ከሰጠኝ ጤንነቱን ከሰጠኝ መቼም እግዚአብሔር እስካሁን ድረስ እድሜውንም ሰጥቶ ጤናውንም ሰጥቶ ነው ይህንን መጽሐፍ እንድጨርስ ላደረገው መድህን ያለም ክብር ምስጋና ይግባውና፣ ጤንነቱ ካለ መቼም ምናልባት አንድ ሌላ ቀን ጨብ ያለች ነገር እናቀርብ ይሆናል። መልካም ነው። በሽምግልና ብዙ እዚህ ወዲያ ወዲህ ማለት በሚከብድበት ሰዓት እዚህ ስቱዲዮ ድረስ መጥተው ለአድማጮች ስለ መጽሐፎ አድማጩም ግንዛቤ ለማስጨበት ስለተገኙልን እናመሰግናለን። ይህንን እድል ስለሰጣችሁኝ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አድማጮች አሁን ወደ መጨረሻው ምሽት ቅንብር እንሻገር። ሴቶችና ቤተሰብ ሀዲ ፋዬ የ11 ዓመት ልጅ ሳለች እናቷ አንቺ ልጅ በቃ አሁን እኮ ልትዳሪ ነው ሲሏት የተሰማትን ታስታውሰዋለች። ናፌ ኢንፌድ ሜሟ ዝንሲ ባለባ ናፌ ደበኝ አንድ የዳንስ ዝግጅት ፓርቲ ተዘጋጅቶ ነበር። እኔ ግን አልሄድኩም። ሁሉም ልጆች ብስኩት ጋግረዋል። እኔ ግን ጫካ ውስጥ ገብቼ ሳለቅስ እንዲሁ ሳለቅስ እስከ ማታ ቆየው። እናቷ ያሏት አልቀረም። ፋዬ ተዳረች፣ እናም ጸነሰች። ከባሏ ተጣልታ ቤተሰቧም እፋታለው ስትል ካልሽ ይሁን አለ። ተፋታች፣ ልጇን ይዛ ወደ ወላጆቿ ቤት ተመለሰች። ያም ሆኖ ህይወቷ ምስቅልቅሎ እንደወጣ ነው የምትናገረው። ፓርቲ ከባሌ ከተፋታው በኋላ አይ ከእንግዲህ በዚህ ዕድሜ የተመልሼ ትምህርት ቤት ልገባ ከትንሿ እህቴ ጋር አንድ ክፍል ውስጥ ቁጭ ብዬ ልማር የሚል ስሜት ተሰማኝ። እናም ፋዬ ቤት ቀርታ እናቷን በቤት ስራ ስትረዳ ትውላለች። ፋዬ እንደዛ እያለች ትቆይና ደቡባዊ ሴኔጋል ፋቲክ ክፍለ ሀገር ከሚገኘው የትውልድ አካባቢዋ ጥላት ሄድና ጎዳና ላይ ታድራለች አሁን ሜዞን ሮዝ በሚባል ከዳካር ወጣ ብሎ የሚገኝ የሴቶችና የልጃገረዶች መጠለያ ቤት ገብታለች። ፋዬ አሁን 23 ዓመቷ ነው። ብሩህ ተስፋ በማይታይበት ሕይወት ውስጥ ነው ያለችው። ዳካር ላይ የተሰበሰቡት ኤክስፐርቶችም ያለእድሜ መዳር የሚያስከትለው የምጣኔ ሀብት አንደምታ ላይ አትኩረው እየመከሩ ናቸው። ከዓለም ያለ ዕድሜ በሚዳሩ ልጆች ብዛት ግንባር ቀደሙን ቦታ ከያዙ አስር ሀገሮች ውስጥ ስድስቱ የምዕራብና የማዕከላዊ አፍሪካ ሀገሮች ናቸው። በተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ጥናት መሰረት በእነዚህ ሀገሮች ከአስር ልጃገረዶች መሃል አራቱ አስራ ስምንት ዓመት ሳይሞላቸው ይዳራሉ። የዓለም ባንክ ያካሄደው አንድ ጥናት እንደሚለው ምዕራባዊና ማዕከላዊ አፍሪካ ውስጥ ያለ እድሜ መዳር ቢወገድ እንደ ኤሮፓውያን አቆጣጠር 2030 ላይ ስንደርስ እነዚህ ሀገሮች በየዓመቱ ከ60 ቢሊዮን ዶላር በላይ ያተርፋሉ። ኳንቲን ዎዶን በዓለም ባንክ የመጣኔ ሀብት አጥኚ ናቸው። አስራ ስምንት ዓመት ያልሞላቸው ልጆች ሲዳሩ ብዙ ልጆች በልጅነት ዕድሜ ይወልዳሉ። ስለዚህ የመጸነሻቸው ወቅት በቀነሰ ቁጥር በህዝብ ብዛት እድገት ላይ አንድምታ ይኖረዋል። የህዝብ ብዛት እድገት በቀነሰ ቁጥር ደግሞ የነፍስ ወከፍ ገቢ መጠን እየጨመረ ይሄዳል ማለት ነው። ሌላም የዓለም ባንክ ኤክስፐርቶች በጥናታቸው የደረሱበት ነገር እንደ ኤሮፓውያን አቆጣጠር ሁለት ሺ ሰላሳ ዓ ም ላይ ስንደርስ ከአምስት ዓመት በታች በሆኑ ሕፃናት ሞትና በተገቢው መንገድ ያለማደግ ወይም መቀጨጭ መጠን ሲቀንስ እነዚህ መንግስታት በየአመቱ አምስት ቢሊዮን ዶላር ያተርፋሉ። እነዚህ የሕፃናት ሞትና መቀጨጭ በልጅነት ከመውለድ ጋር ተያያዥነት እንዳላቸው በጥናቶች ተመልክቷል። ከአህጉሪቱ ጠቅላላ ህዝብ ሁለት ሶስተኛውን አሀዝ የሚይዙት ስድስቱ ሀገሮች በልጅነት የሚዳሩ ሴቶች ልጆች ሊያገኙ ይችል የነበረውን ስምንት ቢሊዮን ዶላር ትርፍ እንዳጡ የዓለም ባንኩ ጥናት ያመለክታል። የሕፃናቱ መዳር በዚሁ ከቀጠለ ደግሞ እነዚህ ሀገሮች የሚያጡት የገቢ መጠን እየጨመረ ሊሄድ እንደሚችል ነው የተገለጸው። ገርልስ ናት ብራይድስ የተባለ ልጃገረዶች ያለዕድሜ መዳራቸው እንዲቆም ዘመቻ የሚያካሄድ ዓለም አቀፍ ድርጅት ተጠሪ ማቤል ቫን ኦራንጄ ሲናገሩ የሀገሮቹ የመጣኔ ሀብቱ ናቴ ያለዕድሜ መዳር እንዲቀጥል አግዟዋል ብለዋል። በከፊል ካለው እጅግ የከበደ ድህነት ጋር ተያያዥነት ያለው ይመስለኛል። ከማህበራዊ እሴቶችና ከባህል ጋርም እንዲሁም ሴት ልጅን ለጋ ወጣት እያለች መዳር በጣም የሚያኮራ ተደርጎ ይወሰዳልና ወላጆችም ትክክል ነገር እያደረግን ነው ብለው ያምኑበታል። የምዕራብና የማዕከላዊ አፍሪካ ሀገሮች አራት ብቻ መሆናቸውን አክለው ገልጸዋል ማቤል ቫን ኦራንጄ ናይጄሪያ፣ ቡርኪና ፋሶ፣ ጋናና ቻድ ናቸው። የአለም ባንክም ተስፋ የሚያደርገው ያለዕድሜ መዳርን ምጣኔ ሀብታዊ አንድምታ አጉልቶ በማሳየት የአፍሪካ መንግስታት ይህንን ልማድ እንዲያስቆሙ ሊቀሰቅስ ይችላል ብሎ ነው። ሀዲዛ አሚኖ የናይጄሪያ ምክትል ፕሬዚደንት የቴክኒክ አማካሪ ናቸው። እንዲህ ይላሉ። Findings will help us in terms of advocating for uh, funding from the legislative. እነዚህ የጥናት ውጤቶች በህግ አውጪ አካል ለዚህ ስራ ገንዘብ እንዲመደብ ለመሟገት ይረዳናል። ናይጄሪያ እንደ ኤሮፓውያን አቆጣጠር በ2021 ዓ ም ያለ እድሜ መዳርን ለማስወገድ ባለፈው አመት አንድ እቅድ አውጥታለች። ይሁን እንጂ አሁንም ቢሆን የሚተነበየው ያቺ ሀገር እንደ ኤሮፓውያን አቆጣጠር በ2050 ያለእድሜ በሚዳሩ ልጆች ብዛት አንደኛ እንደምትሆን ነው፣ አሁን ባለው አያያዝ ይላል የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ። እንደ አሁኑ አያያዝ ከምዕራብና ማዕከላዊ አፍሪካ ሀገሮች ያለእድሜ ጋብቻን ፈጽሞ ለማስወገድ ከአንድ መቶ አመታት በላይ ይወስዳል። ያለውን ይዞታ ለመቀልበስ አንዱ አዋጭ መንገድ ይላል ዩኒሴፍ፣ ሴቶች ልጆችን ቶሎ ብሎ ትምህርት ቤት ማስገባት ነው እናም በትምህርት ገበታቸው ላይ እንዲቆዩ ማድረግ ይህንን ሐሰት የሚል አይኖርም። አድማጮች በያዝነው ሳምንት ሴኔጋል ውስጥ የተካሄደውን አፍሪቃ ውስጥ ካለ ዕድሜያቸው በሚዳሩ ልጆች ምዕራባዊና ማዕከላዊ አፍሪካ ሀገሮች ከደቡባዊ እስያ ሀገሮች ቀጥሎ ከፍተኛውን አሀዝ መያዛቸውን የቃኘውን ከፍተኛ ጉባኤ ተንተርሶ የተሰናዳውን የሴቶችና ቤተሰብ ቅንብር ነበር የተከታተላችሁት። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዩናይትድ ስቴትስ ከተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በአውሮፓ የዘመን አቆጣጠር በ2018 ዓመት መጨረሻ ላይ እንደምትወጣ በማሳወቅ የዛሬ መልእክቱን ጀምሯል። ርዕስ አንቀጹ ይቀጥልና ድርጅቱ በውል የሚታወቅበት ሥራው የዓለምን ጉልህ የሆኑ ባህላዊና የተፈጥሮ ቅርስ ስፍራዎችን በዓለም ውርስ መርሃ ግብሩ አማካኝነት ለመጠበቅ እገዛ መስጠት መሆኑን ያስታውሳል። ዩናይትድ ስቴትስ ከዩኔስኮ ለመውጣት የወሰነችው ከተራዘመና ጥልቀት ካለው ሂደት በኋላ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኖወርት አመልክተዋል። ውሳኔው ብዙ መሠረቶች ያሉት ነው ብሏል ርዕሰ አንቀጹ። ዩናይትድ ስቴትስ ለዩኔስኮ መክፈል ያለባት ወደ 550 ሚሊዮን ዶላር የሚሆን ዕዳ እንዳለባት ርዕሰ አንቀጹ አስታውሶ የተባለው ዕዳ የተወዘፈባት ፍልስጤምን ሙሉ አባል አድርጎ ለሚቀበል ማንኛውም የመንግሥታቱ ድርጅት ተቋም ገንዘብ እንዳይሰጥ በአውሮፓ የዘመን አቆጣጠር በ 1990 ዎች ውስጥ የወጣ ፌዴራል ደንብ ስለሚያዝ ነው ብሏል። የውሳኔው ጭብጥ ይላል፣ ርዕሰ አንቀጹ እንዲህ ዐይነት ፍልስጤምን በሙሉ አባልነት የመቀበል ለማለት ነው። እርምጃ በሁለቱም ህዝቦች ሕይወቶች ላይ እውነተኛ ለውጥ ሊያመጣ በሚችል ሁኔታ የፍልስጤም መንግሥት እንዲመሠረት በፍልስጤማውያንና በእስራኤላውያን መካከል የሚደረገውን ድርድር የሚያከሽፍ ነው። በአውሮፓ የዘመን አቈጣጠር በ2011 ዓ ም ዩኔስኮ የተባለውን እርምጃ በመውሰዱ የዩናይትድ ስቴትስ መንግሥት ከላይ በተጠቀሰው ሕግ ምክንያት የሚሰጠውን ገንዘብ ለማቋረጥ መገደዱን ይናገራል። ዩናይትድ ስቴትስ ከድርጅቱ ለመውጣት ምክንያት የሆናት ሁለተኛው ነጥብ እስራኤል ላይ አድልዎ ማድረግን ጨምሮ ድርጅቱ ፖለቲካዊ የሆነ መምጣቱ ነው ብሏል ርዕሰ አንቀጹ። ለምሳሌም ይላል ይቀጥልና ባለፈው ጁላይ የአውሮፓው ወርሃ ሐምሌ፣ በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ ተወካይ እንደገለጹት የተባበሩት መንግስታት የትምህርትና የባህል ድርጅት ዩኔስኮ ጥንታዊቱን ሄብሮን ከተማንና የአበው መካነ መቃብሮችን ፍልስጤም ግዛት ውስጥ የሚገኙ ናቸው ብሎ በማወጅ ፖለቲካዊ ውሳኔ አሳልፏል። እንዲህ ዐይነቱ እርምጃ እስራኤልና አይሁዶችን በሺዎች ከሚቆጠሩ ዓመታት ታሪካቸው ለመለየት የተደረገ እጅግ የሚያስቆጣ ውሳኔ ነው ብሏል ርዕሰ አንቀጹ በመጨረሻም ፕሬዚደንት ዶናልድ ትራምፕ እንደጠየቁት ሁሉ በዩኔስኮ ውስጥ መሠረታዊ ተሃድሶ መደረግ አለበት ብሏል ብለዋል። የውጭ ጉዳይ መሥሪያ ቤቱ ቃል አቀባይ ኖወርት፣ ሆኖም ዩናይትድ ስቴትስ ከአባልነት ቱጣ እንጂ ድርጅቱ በሚወስዳቸው አንዳንድ ጠቃሚ እርምጃዎች ላይ አስተያየት ለመስጠት እውቀትና ልምዷን ለማጋራት ግንኙነቷን ትቀጥላለች ብለዋል። ዩናይትድ ስቴትስ ከድርጅቱ አባልነት ወጣች ማለት ግን በዓለም አቀፍ ደረጃ ለትምህርት፣ ለሳይንስ፣ ለባህል፣ ለመገናኛ ክንውኖች እርዳታ የመስጠት ፖሊሲዋን ታስቀራለች ማለት አይደለም ብሎ የዕለቱ ርዕሰ አንቀጽ መልእክቱን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን የዜና ማጠቃለያ እናሰማለን። የቻይና ኮሚኒስት ፓርቲ ለቋሚ የፖሊት ቢሮ ኮሚቴ የአዲስ አመራር ዝርዝር ይፋ አድርጓል። ፖሊት ቢሮው በዓለም ሁለተኛዋ ትልቅ ኢኮኖሚ በሆነችው ሀገር የበላይ አመራር ነው። ይሁንና በአዲሶቹ ተሿሚዎች መካከል ተተኪ መሪ ሊሆን የሚችል ሰው የለም። ይህም የቻይናው መሪ ሺ ጃምፒንግ ተቀናቃኝ የሌላቸውን መሪ እንዲሆኑ ያደርጋል። ሺ ከጋራ አመራር ርቀው የፓርቲው ዋና መሪ የሆኑ በመሄዳቸው የቋሚው ኮሚቴ አባላት ሚና ቱርጉም አልባ ሆኗል ሲሉ ዣን ሚንግ የተባሉ ተንታኝ ተናግረዋል። የአውሮፓ ህብረት 124 ሚሊዮን ዶላር የሚሆን የሰብአዊና የልማት እርዳታ ለሱዳን እንደሚሰጥ አስታውቋል። ገንዘቡ ለአስቸኳይ የምግብ እርዳታ፣ ለውሃ አቅርቦት፣ ለንጽህናና ለጤና ጥበቃ እንዲሁም ለትምህርት እንደሚውል የአውሮፓው ህብረት ባለፈው ሰኞ ገልጿል። ከአካባቢያቸው የተፈናቀሉትንና የሚያስተናግዷቸው ማህበረሰቦችንም ለመርዳት ይውላል ብሏል። የኬንያው ፕሬዝዳንታዊ የማጣሪያ ምርጫ በታቀደው መሰረት እንደሚካሄድ ታውቋል። የሀገሪቱ ከፍተኛ ፍርድ ቤት የማጣሪያ ምርጫውን ጊዜ ስለማስተላለፍ ጉዳይ ለመስማት ባለመቻሉ ነው በቀጠሮ መሰረት እንዲጸና የተደረገው። ዛሬ ማለዳ ከሞቅዲሾ ወጣ ብሎ በሚገኝ ቦታ ላይ በተፈጸመ የድፈጣ ጥቃት ሁለት ሶማሊ ሲቪሎች የአፍሪቃ ህብረት ተልእኮ ወታደርና አራት የአልሸባብ አማጽያን ተገድለዋል። እማኞችና ባለሥልጣኖች እንደገለጹት የአፍሪቃ ህብረት ወታደራዊ ተሽከርካሪን ኢላማ በማድረግ ከርቀት የተቀሰቀሰ ፈንጂ በፈነዳበት ወቅት ተኩስ ተከፈተ። ሞቅዲሾ ውስጥ እንደ አውሮፓ አቀጣጠር ባለፈው ጥቅምት ወር 14 ቀን በተፈጸመው ከባድ የቦምብ ጥቃት 358 ሰዎች ተገድለው በመቶዎች የሚቆጠሩት ደግሞ በቆሰሉበት ወቅት ከዚህ ቀደም ታይቶ በማይታወቅ መልኩ በመቶዎች የሚቆጠሩት ሰዎች ደም ለመስጠት ወደ ሆስፒታሎች እንደጎረፉ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኒው ዴልሂ ውስጥ ከህንድ ጠቅላይ ሚኒስትር ናረንዴራ ሞዲ እና ከሌሎች ባለሥልጣኖች ጋር ተገናኝተው ተነጋግረዋል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሱ ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚ ላይ ያበቃ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል አድማጮች ሰላም፣ ደህና ደሩ።